ሚዛን ቴፒ ዩኒቨርሲቲ ቴፒ ግቢ በመምህራንና ሰራተኞች ላይ የደረሰውን ጥቃት ተከትሎ ስራ አቁመዋል። በመምህራን ላይ የመደፈር ንብረት የመዘረፍና ከስራ ገበታቸው የመባረር ጥቃትም ተፈጽሞባቸዋል ነው የተባለው። የተለያዩ ሶስት ባንኮችም የዝርፊያ ሙከራ እንደተደረገባቸውና ጭንብል ያጠለቁ የተደራጁ ቡድኖች ከጥበቃዎች ላይ መሳሪያ እየቀሙ መውሰዳቸውም ነው የተገለጸው። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል። የሚዛን ቴፒ ዩኒቨርሲቲ ቴፒ ካምፓስ ከሰኞ ጀምሮ ሙሉ በሙሉ ስራ ማቆሙን ነው የቴፒ ግቢ ፕሬዝዳንት አካዴሚክ ዲሬክተር አቶ ተመዝገን ካሳው ተናገሩት። ዩኒቨርሲቲው ስራውን ያቆመው ባለፈው ሳምንት መጨረሻ ሌሊት በመምህራን ላይ የተፈጸመውን ጥቃት ተከትሎ መሆኑን ተናግረው፣ መምህራንና ሰራተኞች ስጋት ስላለባቸው አቤቱታ ተፈራርመው ለሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ማስገባታቸውና ስራ ማቆማቸውን ለቪኦኤ በስልክ ገልጸዋል። ጥቃቱ የተፈጸመው ተከራይቶ የሚኖርበት መኖሪያ ቦታቸው ድረስ በማቅናት ሲሆን አካላውና ስነልቦና ጉዳት ደር ደርሶባቸዋል ነው ያሉትም። መምህራን ላይ ከዚህ በፊት በተለያየ ጊዜ ያው አካባቢ ላይ ምሽት ላይ በምንቀሳቀሱበት ሰዓት የመደብደብ ሞባይሎች እንድሎች የመነጠቅ እንትኖች አሉ፣ ማንነታቸው ባልታወቀ። አሁን ግን በዋናነት መነሻ የሆነው የዩኒቨርሲቲያችን ሰራተኛ የሆነች ግለሰብ አለ። እሷ ቤት ተከራጅ የሚኖሩ አራት መምህራን ነበሩ። ከአራቱ አንደኛው ወንድ ነው። በሰዓቱ እዛ ነበረን፣ የእሱ ባለቤት እዛው ነበረች። ግን ስለዚህ ሶስቱ የታጠቀ ኃይል ነው የመተወሰዱብን ነው የሚሉት እነሱ እንዳስረዱ ሌሊት ላይ ነው ከስድስት ሰዓት በኋላ። ስለዚህ ቤት ገብተው ላፕቶፓቸውን፣ ሞባይላቸውን ወስደውባቸዋል። የመደፈር አደጋም ያጋጠማቸዋሉ ከነሱ መካከል እና ስለዚህ መምህር ላይ እንደዚ አይነት ጥቃት ሲደርስ ቀጣይ መምህራን ለእኛም ዋስትና የለም ቀጣይ ምህር እንደምናምም እንትና አንልም ነው በጣም ትልቅ ስጋትም ስለሆነ እዛ ብላይ የሚያሳለፉ ስለሆነ እና በዛ ምክንያት ነው ምራ የሳይንስ እና ከፍተኛ ትምህርት ተቋማት ሚኒስትሩ ችግሩን የሚፈታ ከሆነ ወደ ስራቸው እንደሚመለሱ ካልሆነ ግን መምህራን በዚህ ሁኔታ ስራቸውን ለመስራት እንደሚቸገሩ መናገራቸውን ነው የገለጹት። የቴፒ ግቢ መምህራን ለይቶ አስገድሮ የመድፈርና የመዘርፍ ወንጀል የፈጸሙ ግለሰቦች ማንነታቸውን ማወቅ አለመቻሉም ተናግሯል። ከዚህ በተጨማሪ በከተማው የሚገኙ የኢትዮጵያ ንግድ ባንክ፣ የኦሮሚያ ኢንተርናሽናል ባንክና አብሲኒያ ባንክ የዝርፊያ ሙከራ መደረጉና የባንኮቹ ጥበቃ መሳሪያዎች እንደተቀማ የአንደኛው ባንክ ጥበቃና ስማቸው እንዳይገለጽ የፈለጉ ሰራተኛ ለቪኦኤ የነበረውን አስቸጋሪና ከባድ ያሉትን ሁኔታ አስረድተዋል። መጀመሪያ አምስት ሰዓት ተኩል ላይ ተኩስ ነው የተፈጸመው የምናውቀው ለረጅም ሰዓታት ከተተኮሰ በኋላ መሳሪያ አምጡ ነው የተባለው። ርችት የማሰሚያ ተኩስም ያደረግን ምንም የሚደርስልን አካል አልነበረም። መጨረሻ ላይ ያው ቦምብ እንጥላለን ብሎ ቦምብ ይዞብን ስመጡ አማራጭ የለንም። ያው ያው የተደራጀ አካል ነው እንግዲህ እዛ ውስጥ ቦምብ ብታል ያለውን ንብረት ያወድምብናል፣ እኛም እንጠፋለን፣ ንብረትም ይጠፋል። ያው አማራጭ ስናጣ ያው መሳሪያውን ፈጠናቸው ከዛ በኋላ ያው በመልሶ ሄዱ ማለት ነው። መሳሪያውን እንደተቀበሏችሁ ባንኩን አልዘረፉም። ባንክ ላይ ሌላ የደረሰ ንብረት ምናምን የወሰዱት ነገር የለም። ያው መሳሪያ ነው ጥያቄያቸውን መሳሪያ ነው። ከሰላሳ እና ከዛ በላይ ደቂቃዎች ተኩስ ቆየብን። ግን ቴፒ ከተማ የኮማንድ ፖስት አዋጅ ታውጆ በኮማንድ ፖስት ከሚመሩ ከተሞች ውስጥ አንዱ ነው። እናንተ ይህን ያክል ጊዜ ተኩስ ስትለዋወጡ የደረሰላችሁ የታጠቀ የመንግስት ሀይል አልነበረም? የለም ለወርማ መሳሪያ እኩል መቅረት ይችል ነበር። ቅዳሜ ምሽት አምስት ሰዓት ተኩል የዘርፊያ ወንጀል እንደተፈጸመባቸው ተናግረው አሁን በከተማው አንጻራዊ ነው የሚሉት ሰላም መኖሩን ገልጸዋል። የከተማ ነዋሪ ከአስራ ሁለት ሰዓት በኋላ ስጋት ስላለበት እንቅስቃሴ እንደማያደርግ ጠቅሰው ባንኮቹም በጸጥታ ሰራዊት የተጠበቀ መሆኑ ተናግሯል። ከመንግስት የጸጥታ ኃይል ጋር ተመሳሳይ የሆነ መለው የለበሱና ጭንብል አጥልቀው ዘረፋና የሰብአዊ ጥቃት ይፈጽማል የተባለ ቡድን ጥቃት ካደረሱባቸው መካከል አንዱ የሆኑትና ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉት ተጎጂ በሳቸውና በመምህራኖች ላይ የተፈጸመውን ጥቃት አጸያፊ ድርጊት ነው ብለውታል። ዘረፋ ተደርጓል። አስገድዶ መድፈር ወንጀሎች ተደርገዋል። ባህላዊ ጉዳት፣ ድብደባ ደርሶብናል። ይሄ ነው እንግዲህ ባጭሩ ሰሞኑን እየተከሰተብን እና እኛ አሁን የምንፈልገው ነገር እኛ ፌዴራል መንግስት የህግ ከለላ እንዲሰጠን ነው የምንፈልገው። ለዛ ስራችንን በአግባቡ መስራትም አልቻልንም። ይሄው ከዛን ጀምሮ አንድ ሳምንቱ ሙሉ ስራም እየገባን አይደለም። ሁላችንም ታመን ህክምና ላይ ነው ያለነው። በከተማቸው በሰላም መኖርና በነጻነት መንቀሳቀስ አይቻልም ያሉት እኚህ አስተያየት ሰጪ ከተማው በኮማንድ ፖስት እየተመራ ነው ቢባልም በከተማው አሉ የሚሉት ህገ ወጦች ከአቅማቸው በላይ መሆኑን ተናግረዋል። የከተማው ነዋሪ የሆኑት አቶ ታዬ ያደበ በኩላቸው ከወንጀለኞች ጀርባ ያለውን ኃይል መለየት ሲገባው የከተማው የየኪ ወረዳና አንዳንድ የዞን አመራሮች ዝምታ መርጧል የሚሉትም እስካሁንም የማያዳግም እርምጃ ባለመወሰዱ ህዝቡ በሰላም መኖር እየቻለ አይደለም ነው ያሉትም። ሰላሙ እንዲደፈርስ ያደረጉት ነሱ ያደራጁት አመራሮች ናቸው ሁን የክልሉ መንግስት ይህንን ጣልቃ ገብቶ መስራት አልቻለም። ከዚህ በተጨማሪም አልፎ አልፎ ግድያ የሚፈጽሙ ወንጀለኞች በከተማው መኖራቸውን ተናግረው ከዚህ ውስጥ ባለፈው ሳምንት በጤት ተመቶ የተገደለው የኢትዮጵያ ቴሌኮም ጥበቃ አንዱ መሆኑን ተናግረዋል። የጸጥታ ኃይል የወንጀል ድርጊት ፈጻሚዎችን ተቆጣጥሮ በህግ ጥራ ስር ማዋል አለመቻሉም በመንግስት ላይ ከፍተኛ ወቀሳ እያስከተለ መሆኑን አስረድተዋል። ለዚህ ሁሉ ችግር ጥንስሱ ማንነትን ምሰሶ ያደረገ የስልጣንና ራስን በራስ መምራት የመዋቅር ጥያቄ ሲሆን የክልሉና የአካባቢ መንግስት የሰው ህይወት ሳይጠፋና ደም ሳይፈስ የህዝብ ጥያቄ መፍታት አለመቻሉም በአካባቢውና በክልሉ መንግስት ላይ የሰላ ኪስ እንዲቀርብ ምክንያት ሆኗል ነው የተባለው። የቴፒ ከተማ በቀጠናው በኮማንድ ፖስት ከሚመሩ ከተሞች አንዱ ስትሆን በከተማውና በዩኒቨርሲቱ ሰራተኞች ላይ የተፈጸመ ያለውን ወንጀል አስመልክተን የሸካ ዞን ዋና አስተዳዳሪና የኮማንድ ፖስቱ ምክትል ሰብሳቢ በእጅ ስልካቸው ያገኘናቸው ቢሆንም ተመሳሳይ መረጃዎች የሚወጡት ከአንድ ቋት መሆኑን ገልጸው ለዋና ሰብሳቢያቸው መርተውኛል። ዋና ሰብሳቢያቸውም መግለጫ እንዲሰጡን በስልካቸው ማግኘት ብን አንችልም ቀደም ብሎ ስብሰባ ላይ መሆናቸውን ገልጸው ቆይት ብለን እንድንደውላቸው ከተስማማን በኋላ ደጋግመን ብንደውላቸውም ልናገኛቸው አልቻልም። የቴፒ ከተማ ያለፈውን አንድ ዓመት ያሳለፈችው በሰላም እጦት እና በጸጥታ ችግር ነው። በዚህም ምክንያት በርካታዎች ተፈናቅለዋል፣ ለሞትም ተዳርገዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም